The Academy of Motion Picture Arts and Sciences, the millionth listener, I'm at the MITA work ለዘንድሮ ዓመታዊ ስነ ስርዓቱ ምርጥ የሲኒማ ምስሎች በሚለው ጎራ ስምንት ፊልሞችን እጩ አድርጎ አቅርቧል። ከምርጦቹ ምርጥ የሆነው አንዱ ታዲያ ታላቅ ክብር ለሚሰጠው ለዚህ ሽልማት ይበቃል። ለመሆኑ ከስምንቱ ምርጥ ፊልሞች አንዱን የዓመቱ ምርጥ የሚያደርጉት ሚስጥሮች ምን ይሆኑ ይሆን? የአሜሪካ ድምጿ ፔኔሎፒ ፓውሎ ለበርካታ የክብር ሽልማቶች የበቃውን ጸሐፌ ተውኔት የፊልም ዲሬክተርና ኤኤፍአይ ሲልቨር በመባል በሚታወቀው የቲያትርና የባህል ማዕከል መስራችና ስራ አስኪያጅ ሜሪ ሃሮዊትስን ከዘንድሮ የአካዴሚ ሽልማት እጩዎች የትኞቹ ፊልሞች ታሪክ ይሰሩ ይሆን ስትል ጠይቃለች። አሉላ ከበደ የፔኔሎፔን የኦስካር ዋዜማ ጥንቅርና የብዙዎችን ቀልብ ለመሳብ የታደሉት እነዚህ ፊልሞች ያጫሩትን ውይይትና የተንቀሳቃሽ ሲኒማ ታሪክ የሚፈትሹ ወጎች ጨምቆ ለአርብ ምሽቶ መዝናኛ እንዲሆን እንደሚከተለው አቀናብሯል። ለመሆኑ አንድን ምርጥ ፊልም ምርጥ የሚያደርገው ምንድን ነው? የሲኒማ ጥበብ የሚተረክበትን ዘይቤ ይበልጥ ለማስዋብና የሳይንሱንም ቀመር ለማራቀቅ ከዓመቱ ምርጦች የላቁ ያላቸውን የሚሰይመው ለዘጠና አንደኛ ጊዜ የሚካሄደው ዳ አካደሚ ኦፍ ሞሽን ፒክቸርስ በግርድፉ የቀጥታ ትርጉም የተንቀሳቃሽ ምስሎች አካዳሚ የሲኒማ ባለሙያዎች የክብርና የሽልማት ድርጅት አምፓስ በሚለው ሌላ የአጽሮት መጠሪያውም ይታወቃል። ዘንድሮም እንደቀደሙት ሌሎች በርካታ ዓመታዊ ስነ ስርዓቶች ሁሉ ይህን ጥያቄ ጎልቶ እንዲሰማና ውይይቱም ዘልቆ እንዲገፋ አድርጓል። በአሥራ ስምንተኛው ክፍለ ዘመን በነበረው የንግሥት አን ያስተዳደር የችሎት ውሎ የፖለቲካና የሥልጣን ትንቅንቅን በሚተርከው ጠየም ያለ የኩምክና ዘይቤ የተላበሰ ፊልም ደ ፌቨሪት እና በሜክሲኮዋ ርዕሰ ከተማ ሜክሲኮ ሲቲ መካከለኛ ገቢ ያለው አንድ ቤተሰብን አንዲት የቤት ሠራተኛ ገጸ ባሕሪ በናፍቆት የቀለመ የትዝታ ታሪክ የሚተርከው ሮማ ሁለቱም እያንዳንዳቸው አስር አስር ጊዜ በመታጨት ከምርጦቹ መንጋ ተለይተው የወጡ ፊልሞች ሆነዋል። ይሁን እንጂ አሸናፊውን ለመለየት በሚሰጠው የድምፅ አሰጣጥ ሥነ ሥርዓት ድምፃቸውን የሚሰጡት ከተለያዩ የሕይወት መሠረቶች የሚመጡት ስምንት ሺ ሁለት መቶ የአካዳሚው አባላት ሲታሰቡ ተደጋግሞ መታጨት በራሱ ለድል አያበቃም። ብቻውንም ወሳኝ አመላካች አይደለም ይላል እውቅ ጸሐፊ ተውኔትና የፊልም ዲሬክተር፣ ቀደም ብለን በመግቢያችን ስሙን ያነሳ ነው ሙሬ ሆርዊትስ ሲያስረዳ፣ ለአንዱ የፊልም ሙዚቃ ለቀመረና ለኦስካር ሽልማት ጭምር የበቃ የሙዚቃ ሰው ምርጥ ሙዚቀኛ ይሁን እንጂ ስለ ፊልም ብዙ ላያውቅ ይችላልና የአመቱን ምርጥ ሲኒማ ምርጥ ስዕል ለመምረጥ ግን ወሳኝ ድምፅ ሊሰጥ ይችላል። ዘጠና ሦስት አባላት ያሉት የሆሊውዱ የውጭ ፕሬስ ማኅበር ድምፅ የአመቱን የአገር ውስጥና የውጭ አገር ምርጥ የፊልምና የቴሌቪዥን ሥራዎች በሚሸልመው ሌላው የሽልማት ድርጅት ጎልደን ግሎብ በድራማው ዘርፍ አሸናፊ የሆነውን ቦሄሚያን ራፕሲዲ የፊልም ሙዚቃ ነው የሰማ ነው። አንዳንዶች ለወዳጆቻቸው ሥራ፣ አንዳንዶች ደግሞ ፊልሙን የሠራውን ስቱዲዮ ወይም ማቀናባሪ ኩባንያ በመደገፍ ወይም በመንቀፍ ድምፅ ሊሰጡ ይችላል፣ ይላል ሆርዊትዝ። በምርጥ የሲኒማ ምስሎቹ ዘርፍ ከሚፎካከሩት አንዱን ደግሞ በምናብ መልከት እናርግ እቋ ድምፃዊት ሌዲ ጋጋ ከብራድሊ ኩፐር ጋር የተጫወቱበት ከፍ ያለ ተወዳጅነት ያተረፈው ስታሪዝቦርን በዚያ በቀደመው የጎልደን ግሎብ ሽልማትም ለአመቱ ምርጥነት ባይታደልም ሌዲ ጋጋ በፊልሙ ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋያትና አንቶኒ ሮሶማንዶ ጋር በጋራ የደረሰችው የፊልም ዜማ ሻሎው ግን በዘርፉ ለሽልማት በቅቷል። ወደ ፔኔሎፕ እንግዳ ሆርዊትስ የኦስካር የምርጦች ምርጥ አስያየም ትረካ ስንመለስ፣ ዘመን በጠገበው የሥነ ሥርዓቱ ወግ መሠረት የፊልሙ ይዘት ውበትና የጥበብ አላባዎች ዋጋቸው ከፍ ተብሎ የሚታይበት የሲኒማ ቅንብሩን ውበት፣ የፊልሙን የአርት ኦት ብቃትና የአዘጋጁን ልዩ ጥበብና የድርሰቱን ጥልቀት ይፈትሻሉ። ይሄ ሁሉ ታዲያ ሁሌም የሚሠራበት ዘይ ግን አይደለም ይላል ሆርዊትስ። ብላክ ፓንተር በምርጥ ፊልሞች ዘርፍ የዓመቱ የኦስካር አሸናፊ ቢሆን ቅር አልሰኝም። ብላክ ፓንተር ካሸነፈ ግን ባለገናናና አይበገሬ ገጸ ባህሪያት የሚታዩበት የሲኒማ ዘርፍ የመጀመሪያው ፊልም ሊሆን ነው። የራያን ኩግለር ብላክ ፓንተር ታዲያ በዘርፉ የሚታወቀውን አይነት የተለመደ ፊልምም አይደለም። ከጥበባዊ ይዘቱን ባሻገር የአፍሪቃዊነትና ጥቁር አሜሪካዊነትን ማንነት የሚያወድስ የባህል ቅርስ ተደርጎም ታይቷል። የሆነ ሆኖ ግን እንደ ምን ያለ ፉክክር ይጠብቀው ይሆን? ሆርዊትስ ይቀጥላል። ሮማ ለምሳሌ ፈርጥ ሊሰኝ የሚችል ሥራ ነው። ስለ ሰው ልጅ ክብርና ሰው ስለ መሆን ዋጋ አንዳንዴ በባለመካከለኛ ገቢ ቤተሰቦች ኑሮ ውስጥ ስለሚስተዋል ባዶ እርካታ ከፍተኛ የቤተሰብ ገቢ ወዳላቸው እርከን የተጠጉትን ወገኖች ይዞታና ደግሞም እጅግ ሃያላኑንና ገናናዎቹን ሕይወት በስርቆሽ የሚያሳይ አይነተኛ ፊልም ነው። ደግሞ ለእጩነት የሚያበቁ የሚሰኙትን መመዘኛ ቁልፎች ሁሉ በደማቅ ብርሃን ያጥለቀለቀው ዘ ፌቨሪት አለላችሁ። የዐሥራ ስምንተኛውን ክፍለ ዘመን መግቢያ ኢንግላንድ ከጎረቤት ፈረንሳይ ጋር ጦርነት የገባችበትን ዘመን ነው የታሪኩ መቼት የሚተርከው። ንግሥቲቱ የቅርብ ወዳጇንና ከአዲሱም ደንገጥሯ ጋር የሚኖራትን ግንኙነት፣ የጦርነት ዘመን አስተዳደር ፖለቲካ፣ ገናና የመሆን የጋለ ፍላጎት እና ለስልጣን የሚደረግ ፍልሚያ በምርጥ ስዕሎቹ ነፍስ ዘርተው የፊልሙን ሰሌዳ ይሞሉታል። አሁንም ወደ እንግዳችን ሆርዊትስ ትንታኔ እንመለስ። በፌቨሬት ፊልም ሴቶች በሁሉም ዋና ዋና በሚሰኙ ገጸ ባሕሪ ተወክለው በመጫወታቸው ተደስቻለሁ። ዘርን በሚመለከት ያለንን አቋም የሚመረምረው እይታ አንዳንዶቹን ተፎካካሪ ሥራዎች ታዲያ በዚህ ልዩ ክብር በሚሰጠው ውድድር ከፍ ያለ ዋጋ ሊያስከፍላቸውም ይችላል። አንድ ጥቁር አሜሪካዊ ፖሊስ እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ሰባዎቹ ኮክለክስ ክላን የተባለውን የነጭ ዘረኛ ቡድን ሰርጎ የገባበትን አስገራሚ እውነተኛ ታሪክ ተንተርሶ የተሠራውና ለዘንድሮም ኦስካር ስድስት ጊዜ የታጨው የውቁ የፊልም ዲሬክተር የስፓይክሊ ፊልም ብላክስማን ሸንቆጥ የሚያደርግ ስላቅ አዘል ድራማ ሌላው ተፎካካሪ ነው። አንዳንድ ተቺዎቹ ታዲያ በአሁኑ ወቅት በአሜሪካ የሚታየውን የዘረኝነት ዝንባሌ ይበልጥ ፖለቲካዊ ገጽታ እንዲላበስ አድርጎታል ሲሉ አስተያየት ያቀርባሉ። America first. ይህ አስተያየት ታዲያ ይዘቱን በቅጡ ያላስተዋሉ ድምፅ ሰጪዎችን ያርቃል የሚል ስጋትም አጭሯል። በመጨረሻው የኦስካር ውበቱ የዓመቱ ምርጥ ምስል ከተዋናዮቹ ክህሎትና ብቃትም በላይ ነው። ልዩ የሙዚቃ ቅንብሩ፣ የጽሑፉ ጥልቀት፣ የሲኒማ ቅንብሩና በተመልካቹ ላይ የሚያሳድረው ጥልቅ ስሜት ከሁሉም በላይ ነው።